ከሳምንታት በኋላ የሚካሄደው የኢትዮጵያ ሀገር አቀፍ ምርጫ ከቀደሙት አምስት ምርጫዎች የተለየ እንደሚሆን የሚጠቁሙ በቂ ምልክቶች መኖራቸውን አንድ አንጋፋ የሕገ መንግሥት ሕግ ምሁር ተናግረዋል። ምርጫ ቦርዱን የመሳሰሉ የዲሞክራሲ ተቋማት እንደገና መደራጀት ደግሞ ከምልክቶቹ አንዱ መሆኑን በአዲስ አበባ ዩኒቨርሲቲ የሕገ መንግሥት ሕግ መምህር ዶክተር ጌታቸው አሰፋ ጠቁመዋል። አስተያየታቸውን የሰጡ አንዳንድ የአዲስ አበባ እና የሌሎች ከተማዎች ነዋሪዎችም ዲሞክራሲያዊ መብታቸውን ለመጠቀም ድምፅ እንደሚሰጡ ገልጸዋል። ምርጫው ነፃና ጠንካራ ፉክክር የሚታይበት መሆኑን እንደሚጠራጠሩ የገለጹም አሉ። የአሜሪካ ድምፅ ሬዲዮ እንዲሁም አህዱ ሬዲዮ እና ቴሌቪዥን በጋራ ያዘጋጁትና ለምን ይመርጣሉ ሲሉ ዜጎችን የጠየቁበት በባለሙያም ያስተነተኑበት የቴሌቪዥን ስቱዲዮ ውይይት ነው የዚህ ዘገባ መነሻ። ውይይቱን የመሩት እስክንድር ፍሬው ከአሜሪካ ድምፅና ሊዲያ አበበ ከአሃዱ ሬዲዮና ቴሌቪዥን ናቸው። ከአዋሳ በተሰበሰበ የነዋሪዎች አስተያየት ይጀምራል። ምርጫ የምንመርጠው ማንኛውም ህዝብ፣ ማንኛውም ሀገር ያው መንግስት እንዲኖረው ይፈለጋል። የምርጫ ደግሞ ዲሞክራሲያዊ ሆነ ፍትሃዊ ሆነ ምርጫ ሊኖረን ይገባል። የሚያስተዳድረንንም መምረጥ ደግሞ ግድ ነው። ስለዚህ አንድ መንግስት መኖር ስላለበት ትክክለኛና እውነተኛ የሆነ ለህዝብ የሚሰራ መንግስት መኖር ስላለበት የሚያስተዳድርም መንግስት መኖር ስላለበት ያለ መንግስት መኖር ስለማይቻል ያው ይመርጣሉ። ባይመርጡስ መምረጥ አለብኝ። ምክንያቱም መምረጥ ግዴታ ነው። ምክንያቱም መንግስት ከሌለ ሁሉ ነገር የለም ማለት ነው። ያለ መንግስት ደግሞ መኖር አይቻልም። የሚያስተዳድረንን አካባቢያችንን አገሬንም የሚያስተዳድረውን መምረጥ የግዴታ ስለሆነ መርጣለሁኝ ምርጫ መመርጠው አንደኛ የራሴን የዲሞክራሲያዊ ስርአቱን ኤክሰርሳይስ ለማድረግ ነው። በሌላ በኩል ምርጫን መምረጥ የስልጣን ጫፍ ነው። ይሄ ስል የኢትዮጵያን ህዝብ ክነም ከግል ጀምሮ በማህበራዊ በፖለቲካሊ በኢኮኖሚካሊ ችን ሀገር በተሻለ ሁኔታ መምራት የምችል መንግስትን መርጬ እኔ የራሴን እድልም በራሴ የመወሰን ስልጣን የምሰጥ እድል በመሆኑ ምርጫን ለመምረጥ የራሴን ዝግጅት እያደረግኩኝ ነው። ምርጫን የሚመርጠው እኔ በራሴ መንግስት፣ በየወቅቱ ያው ምርጫ ይመጣል። ምርጫ ሲመጣ እኔ ምርጫውን የሚመርጠው መንግስትን የሚያስተዳድር፣ ህዝብን የሚያስተዳድር መልካም አስተዳዳሪ መልካም ልማት ለህዝቡ የሚያመጣ፣ ሰላምን የሚያሰፍን መንግስት ለማቆም ነው ምርጫ በራሴ በኩል የሚመርጠው። ካልመረጥኩኝማ፣ ማን ያስተዳድራል? ልማት ማን ያመጣል? ፖለቲካን ማን ያረጋጋል? ልማትን፣ ሁሉን ነገር፣ ጸጥታን የሚያረጋጋ ሰው አይኖርም። ሰው እርስ በርስ ግጭት ሊፈጥር ይችላል። ግን በምርጫ ህዝቡ ወዶ እኔም ወድጄ የመረጥኩት ሰው መልካም ልማት መልካም አስተዳደር ስለሚያመጣ ነው። ያለ ምርጫ ደግሞ መንግስት ሊኖር አይችልም፣ ፖለቲካም ሊኖር አይችልም። ፖለቲካም ማይረጋጋ መንግስትም ስለማይረጋጋ በየወቅቱ በሚመጣ ምርጫ ሂደት ላይ እኔ ለራሴ የሚሆነውን ይጠቅመኛል የምለውን ፓርቲ መምረጥ ስለሚያስፈልግ ነው። እንግዲህ ቀደም ብለን እንደተከታተል ነው ዶክተር፣ ከሐዋሳ የሰበሰብናቸው ተመልካቾቻችን ሀሳባቸውን በዚህ መልኩ ነው እያጋሩ ለምን እንደሚመርጡ ተስፋቸውን እንዲሁም ደግሞ ካልመረጡስ ምን ይከሰታል የሚለውን ነገር አንስተውልናል። እስክንጥር እንግዲህ ሊዲያም እንዳለችው የሀዋሳ አስተያየቶችን አድምጠዋል። ዶክተር ጌታቸው ዜጎች ለምን ይመርጣሉ? ለምን ትመርጣላችሁ በሚለው ጥያቄ ወይ ቀረበው መምረጥ እንግዲህ ጊዜ ይጠይቃል። ሰዎች ጊዜ ወስደው ሰዓት መድበው ነው የሚመርጡት። ምርጫ ካርድ መውሰድ አለ። ከዛ በኋላ የፓርቲዎችን ፕሮግራሞች መከታተል፣ የድምፅ መስጫው ቀን ደግሞ ተሰልፎ ድምፅ መስጠት አለ። ይህን ሁሉ ለምን ያደርጋሉ ዜጎች? ዜጎች ለምን ይመርጣሉ? ዶክተር ጌታቸው ተመሳሳይ ጥያቄ ለእርስዎ እናንሳ። እሺ አመሰግናለሁ። አይ ቲንክ አስተያየት ሰጪዎቹ በጥሩ ሁኔታ የገለጹት ይመስለኛል፣ ዜጎች የሚመርጡበትን ምክንያት እንግዲህ ይሄ አሁን የተባለው ኮስት አለው። ማምረጥ የጊዜ ኮስት አለው፣ የተለያዩ ኮስቶች አሉት። በዛ ውስጥ ወጪ አለው እና ያንን ወጪ ደግሞ ከዛ የተሻለ ጥቅም ይሰጣል በሚል ዜጎች ለምርጫ ይሳተፋሉ አስተያየት ሰጪዎቹ እንደገለጹት በተለያየ ምክንያት የዜጎች የመምረጥ ፍላጎት ይነሳሳል ቴዎሬቲካሊም በጥናትም እንደሚገለጸው አንድ ሶስት አራት ወይም አምስት የሚሆኑ ምክንያቶች አሉ ዜጎች በምርጫ የሚሳተፉበት ምክንያት ዋናው የዜጎች የዴሞክራሲ ግንዛቤ እና ምርጫ ለዴሞክራሲ ስርዓት። መገንባት እና ለዲሞክራሲ ስርዓት ቀጣይነት ያለውን ጥቅም ዜጎች የሚገነዘቡ ሲሆን በዲሞክራሲያዊ ስርዓት ውስጥ ያለ ምርጫ መንግስት ሊቋቋም እንደማይገባ ግንዛቤ ሲኖር ነው። ስለዚህ ይሄ አንደኛው እና ዋነኛው ዜጎች በመመረጣቸው ዲሞክራሲ ስርዓት ግንባታው እና ለስርዓቱ ቀጣይነት አስተዋጽኦ አድርጋለሁ ማድረግ ይገባኛል የሚል ሀሳብ ይዘው ነው ዜጎች የሚሳተፉት። አንደኛው ይሄ ነው። ሁለተኛው እንደ ዜግነት ግዴታ ወይም የዜግነት ኃላፊነት ተደርጎም ዜጎች ለምርጫ ዝግጁ ይሆናሉ። በምርጫ መሳተፍ የዜግነት ኃላፊነቴ ነው እና በዚህ ምክንያት ኃላፊነቴ መወጣት አለብኝ የሚልም አንድ ምክንያት ተደርጎ ሊወሰድ ይችላል። ሌላው የድምፄ ዋጋ አለው ቀደም ሲል ከዴሞክራሲ ስርዓት ግንባታው እና ቀጣይነት ጋር ተያይዞ የምሰጠው ድምፅ ስትን በመቀየር የምፈልገውን መሪ በመምረጥ አስተዋጽኦ አለው የሚል ግንዛቤም አንዱ የሚያነሳሳ ምክንያት ነው። ሁለተኛው ከዚሁ ጋር ተያይዞ ባይመርጡ የማይፈልጉት ሰው እንደሚያስተዳድራቸው ይገነዘባሉ። ስለዚህ ሪስክ አለው አለመምረጥ። ይህንን ሪስክ አቮይድ ለማድረግ ዜጎች እንዲሁ የሚፈልገው ከኔ ጋር ሀሳብ ጋር የሚሄደውን ፖሊሲ የያዘው ፓርቲ ቢመረጥ ይሻላል። ሌላው ከሚመረጥ ነው የዝም ባለመምረጥ የተነሳ ወይም እኔና መሰሎች የባለመምረጣችን ምክንያት እንደዚህ አይነት ችግር ከሚፈጠር የሚልም መነሳሻ አለ። ሌላው አይ ቲንክ በጥናት እንደሚታየው በተለይ በብዛት ሰዎች መራጮች መውጣትን በሚመለከት ጥሩ የፖለቲካ ፕሮግራምና ቅስቀሳዎች እንዲሁ በዜጎች የመምረጥ ፍላጎት ላይ ከፍተኛ ለውጥ ያመጣሉ። ስለዚህ ጥሩ ሁኔታ የሚቀሰቅስ ፖለቲካ ፓርቲ የሚወደድ የሚከበር የፖለቲካ መሪ ለምርጫ በሚቀርብበት ጊዜ ያንን መሪ ለመምረጥ ወይም ፓርቲውን ለመምረጥ እንዲሁ የሚቀርቡት ሀሳቦች እና ፖሊሲዎች ፐርስዌድድ በመሆን በመነሳሳት የመምረጥ ፍላጎታቸው ሊጨምር ይችላል። ስለዚህ እነዚህ ምክንያቶች በጥናት የተደገፉ ናቸው። እና አይ ቲንክ ቀደም ሲል አስተያየት ሰጪዎቹም እንደገለጹት በየበኩሉ የተሰጡት ለምሳሌ ሁለተኛው ተናጋሪ በዲሞክራሲ ስርዓት ውስጥ ያለኝን አስተዋጽኦ የዲሞክራሲው ቀጣይነት እንዲኖረው አስተዋጽኦ ለማድረግ ነው የሚለው ከነዚህ ከነሳናቸው ናቸው ጋር የሚሄዱ ናቸው። አይ ቲንክ በአጠቃላይ የምርጫና የዲሞክራሲን ግንኙነት እና ቁርኝት የተገነዘበ ዜጋ እና ያለ ምርጫ መንግስት ሊቆም አይችልም። በዚህ ዘመን ባለንበት የሀያ አንደኛው ክፍለ ዘመን ያልተመረጠ መንግስት አገርን ሊያስተዳድር አይችልም። እና ምርጫ ዴሞክራሲ በትክክል ስራ ላይ ውሏል ብለን ለማለት ነፃ፣ ፍትሐዊ እና በየጊዜው ደግሞ የሚደረግ ያለማቋረጥ ጊዜውን ጠብቆ ወቅቱን ጠብቆ የሚካሄድ ምርጫ ለዲሞክራሲ ስርዓት ዋና ምሰሶ መሆኑን የዜጎች የተገነዘቡ ይመስለኛል። አሁን ከሰማናቸው አስተያየቶች እና እነዚህ ምክንያቶች ይመስለኛል ዜጎች የሚመርጡበት ምክንያት። መልካም ዶክተር፣ እንግዲህ ይሄ በዋና በጽንሰ ሀሳብ ደረጃ ዜጎች የሚመርጡበት ነው። እርስም እንዳነሱት አስተያየት ሰጪዎቹም የሚመርጡበትን ምክንያት አስቀምጠዋል። ይህ ሆኖ ሳለ ግን ያለፉት ምርጫ በሀገራችን የተከናወኑት ስለምንክል የበዛባቸውና በጣም የሚታሙ ሆኑ የሚለውን ከመሰረቱ ውስጥ የምርጫ ችግር በኢትዮጵያ አለ ወይ የሚለውን ብናይ ደግሞ። መልካም ነው ጥሩ እንደገለጽሽው፣ ያለፉት ምርጫዎች እንግዲህ ከንጉሱ ዘመን ጀምሮ ከአጼ ኃይለስላሴ ዘመን ጀምሮ ምርጫ ሲካሄድ ነበረ። አጼ ኃይለስላሴ ዘመን ፖለቲካ ፓርቲዎች ባይኖሩም ሁሉም የምክር ቤት አባላት በግል እጩነት እየቀረቡ ተወዳድረው ይመረጡ ነበረ። በተለይ ሁለተኛው የንጉሱ ህገ መንግስት ከወጣ ጊዜ ጀምሮ 1948ቱ ህገ መንግስት ከወጣ ጊዜ ጀምሮ፣ ከዛ በኋላ የመጣው የደርግ መንግስት ነው። የደርግ መንግስትም ህገ መንግስቱ ከወጣበት ጊዜ ጀምሮ ቢያንስ አንዴ ወይም ሁለቴ ምርጫ ተካሂዷል። የብሔራዊ ሻንጎ የተመረጠበት ጊዜ። ከዛ በኋላ እንግዲህ አሁን የኢህአዴግ ስልጣን የያዘበት 1983 ጀምሮ ያለው ነው። የሽግግር ጊዜ የተካሄዱ አንድ ሁለት ምርጫዎች አሉ። አንደኛው ሽግግር ወቅት በክልሎች የተካሄደው ምርጫ ነው። በችግር ጊዜ ሁለተኛው የህገ መንግስቱን የሚያጸድቀውን አርቃቂ ኮሚሽን፣ አርቃቂ አሰምብሊ፣ የህገ መንግስት ጉባኤ የተመረጠበት ጊዜ ነው። ከዛ በኋላ ደግሞ በአዲሱ ህገ መንግስት ላይ ተመስርቶ አምስት ምርጫዎች ተካሂደዋል። ቀደም ሲል እንደገለችው ሊዲያ አይ ቲንክ ምርጫዎቹ በሙሉ በአለም አቀፍ የምርጫ ተቀባይነት ስታንዳርድ በምንመለከትበት ጊዜ ጉድለት እንዳለባቸው የተለያዩ ሪፖርቶች ያሳያሉ። ይሄ በተለይ ከ1987 ጀምሮ ያለው የኢህአዴግ መንግስት ስለሆነ መንግስት በመጨረሻ አሁን ከሁለት ከሶስት ዓመት በፊት የተደረገው ለውጥ ላይ የምርጫዎቹ ሁሉ ችግር እንደነበረባቸው በመንግስት ሳይቀር ምስክርነት የተሰጠበት ነው። ይሄ እንግዲህ ከምርጫ ቢካሄድም ምርጫው ነገር ግን የአንድን ምርጫ ዴሞክራሲያዊ የሚያደር የሚያስብሉ ቅድመ ሁኔታዎች አልተሟሉም ማለት ነው እና ይሄም፣ አንዱ የምርጫው በየወቅቱ መካሄዱ ብቻ ሳይሆን ምርጫው ፍትሐዊና ነጻ ነው ወይ የሚለው ቁልፍ ነገሮች ናቸው። አንድን ምርጫ የዴሞክራሲ ቲዎሪ በሚታዘዘው መሰረት ትክክለኛ ነው ለማለት ነጻና ፍትሐዊ መሆን አለበት። ፍሪ ኤንድ ፌር የሚባለው ማለት ነው። ስለዚህ ፍሪ ኤንድ ፌር ምርጫ እንዲካሄድ እንትኖች አሉ፣ መለኪያዎች አሉ። ለምሳሌ ፍሪ ነው አንድ ምርጫ ነጻ ነው ለማለት የሚያስችሉ ዜጎች በፈለጉት መጠን ለመምረጥ አማራጭ ሊቀርብላቸው ይገባል። የፖለቲካ ፓርቲዎች አማራጮች ሊቀርቡ ይገባል። እንዲሁ በነጻነት የነጻነት መለኪያ የሆኑትን በነጻ ሀሳብ የመስጠት በነጻ የመሰብሰብ፣ በነፃ ተቃውሞ የማድረግ፣ የመንቀሳቀስ፣ በነጻነት እና ሀሳባቸውን የመግለጽ ዜጎችም፣ የተፎካካሪ ፓርቲዎችም፣ የእጩዎችም እነዚህ ሁሉ መኖር አለባቸው። በምርጫ ዑደት ጊዜ በምንለው የምርጫ ሳይክል በምንለው ቅድመ ምርጫ፣ በምርጫ ጊዜ እና ከምርጫ በኋላ የሚደረጉ ነፃነቶች ለምርጫው ነፃ መሆን አስተዋጽኦ ያደርጋሉ። የምርጫው ፍትሃዊነት ደግሞ የሚገለጽባቸው መንገዶች አሉ። እነዚህ ለምሳሌ የመንግስት ሀብት እና የተደራሽነት ለፖለቲካ ፓርቲዎቹ በምርጫ ወቅት የሚደረጉ የተለያዩ የሚዲያ አክሰሶች ለፓርቲዎች የሰዎች ወይም የዜጎች በነጻነት ድምፅ መስጠት ብቻ ሳይሆን የሰጡት ድምፅ በትክክል መቆጠርና ውጤቱ ታማኒ በሆነ መንገድ መገለጽ ድምጽ የተሰጠው ድምፅ በትክክል ተቆጥሮ ውጤቱ መታወቅ ይኖርበታል። የምርጫ መጭበርበር አይኖርበትም፣ መኖር የለበትም። ከዛ በተጨማሪ በምርጫ ወቅት የሚነሱ ግጭቶች፣ አለመግባባቶች ፍትሀዊ በሆነ የህግ ስርዓት መዳኘት ይኖርባቸዋል። ስለዚህ ተሳታፊዎቹ በሙሉ የሚረኩበት የነጻነትና የፍትሐዊነት ስርዓት መደረግ ይኖርበታል። ስለዚህ ከነዚህ መለኪያዎች አኳያ ስናየው ያለፉት በየጊዜው የተካሄዱ ቢሆኑም ፔሪዮዲሲቲውን የጠበቀ ቢሆንም፣ በየአምስት ዓመቱ የተደረገ ምርጫ ቢሆንም በነጻነትና ፍትሐዊነት ግን ከፍተኛ ጉድለቶች ነበሩት በቂ የሆኑ ተፎካካሪ ፓርቲዎች በነፃነት የሚንቀሳቀሱበት ስርዓት አልነበረም። የምርጫ አስተዳደር አካሉ ኤሌክሽን ማኔጅመንት ቦርድ የሚባለው የምርጫ ቦርድ እንዲሁ ገለልተኝነቱ በጣም ጥያቄ ውስጥ የገባበት ዘመን ነበረ። የምርጫ ውጤቶች በመራጮች የሰጡት ድምፅ በትክክል ተቆጥሮ አሸናፊው በትክክል አሸናፊ ሆኖ አልተለየም የሚሉ እነዚህ የመሳሰሉ በዓለም አቀፍ ሪፖርት አቅራቢዎችም እና ቀደም ሲል እንደገለጽ ነው በመንግስት ራሱ ወደኋላ ሲመለከተው ምርጫውን ችግር አለበት የሚለውን አይ ቲንክ ብዙ በማያከራከር መንገድ የተቀመጠ ይመስለኛል። እና ስለዚህ የምርጫዎቻችን ጊዜውን ጠብቀው የተካሄዱ ቢሆኑም በዚህ በኢህአዴግ ስልጣን ዘመን ነገር ግን ነፃና ፍትሐዊ ተደርገው የተከናወኑ ስላልሆኑ በዚህ መልክ መታየት ይኖርባቸዋል ማለት ነው። እና የተሟላ የሚሆነው ነጻ፣ ፍትሐዊ እና ጊዜውን ጠብቀው የሚካሄዱ ሲሆኑ ነው። እና ከነዚህ ሁኔታዎች ጉድለት ባለ መጠን የምርጫዎቹ ዴሞክራሲያዊ ትክክለኛ ምርጫ መሆን ጥያቄ ውስጥ ይገባል። ስለዚህ ከመሰረቱ በምርጫ ሂደት ችግር አለ ማለት ነው። በትክክል ከፍተኛ ችግር ነበረ። እና በዛ የተነሳ ምርጫዎቹ በተደረጉ በጥቂት ወራት ውስጥ ከሰ አራት አምስት ዓመት በፊት የነበረውን ጥቂት አራት ዓመት በፊት የነበረው ሁኔታ ስናይ ምርጫው በተደረገ በአንድ ዓመት ውስጥ ነው ህዝባዊ ተቃውሞ አገሩን ያናወጠው። ስለዚህ አንድ ህዝብ ምርጫ ከመረጠና የሚፈልጋቸውን ተወካዮች ወደ ውክልና ከላከ በኋላ ወደ አመፅ የሚገባበት ምናልባትም በኢትዮጵያ የመጀመሪያው ነው ማለት ይቻላል በዛ ስኬል እና ይሄ አይ ቲንክ በህዝቡ ዴሞንስትሬት የተደረገ ምርጫው ችግር የነበረበት መሆኑን የሚያሳይ ነው።